ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ጥር 22 2014 ዓ.ም ነው በኢትዮጵያን አቆጣጠር። አብራችሁን ካመሻችሁ ቀጣዮችን ጉዳዮች እናጋራችኋለን። አንደኛው ከኛ በኋላ የተመረቁ ልጆች የገቡ አሉ፣ የባለስልጣን ዘመዶች፣ የባለስልጣን ልጆች። ከዛም ባለፈ ደግሞ ለእኛ ደግሞ ለእኛ ባንቀጠር እንኳን ስራ እድል ሊፈጠርልን ይገባል። መንግስት ደግሞ የስራ እድል የመፍጠር ግዴታ አለበት። ስርዓትነት በርካታ ኢትዮጵያውያን ወጣቶችን እየፈተነ ያለ ችግር ነው። ዛሬ ምሽት በሲዳማ ክልል የሚኖሩ ወጣቶችን ቅሬታ እንሰማለን። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ላይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። እውቁን የፊልም ባለሙያና በጎ አድራጊ አንተነህ ኃይልን የሰማ ነው። አንተነህ በተለይ የፊልም ጥበብን ተጠቅሞ በኩላሊት ህመም ዙሪያ ግንዛቤን በመፍጠር ይታወቃል። ስለ ሙያውና የበጎ አድራጎት እንቅስቃሴው አመሻሹን በጥቂቱ እንሰማለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ አብታም ስዩም ይመራል። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ሲሳይ የተሾመ የዛሬ የቪዲዮ አቀናባሪያችን ነው። አስቀድመን የዓለም ዜናዎችን እንሰማለን። ስመኝ ሸቆየ i'm the second i have to በሱዳን የወታደራዊ መንግስትን ተቃዋሚዎች ላለፉት ሶስት ወራት በሱዳን ያለውን ቀውስ ለማስወገድ በተባበሩት መንግስታት ድርጅት የቀረበውን ሀሳብ የማይቀበሉ መሆኑን በመግለጽ ዓርብ ዕለት ሰልፍ አካሂደዋል። ተቃዋሚዎቹ በካርቱም የተባበሩት መንግስታት ጽሕፈት ቤት ፊት ለፊት ባደረጉት የተቃውሞ ሰልፍ የተለያዩ የፖለቲካ ቡድኖችና ወገኖች ተነጋግረው በሱዳን ሰላማዊ ሽግግር እንዲመቻች የቀረበውን ሀሳብ በመቃወም ድምጻቸውን ማሰማታቸውን ኤኤፍፒ ይዘግቧል። ሰልፈኞቹ የተባበሩት መንግስታት ይውደም፣ ወደ መጣችሁበት ተመለሱ፣ የመሳሰሉ መፈክሮችን ሲያሰሙ እንደነበር በዘገባው ተመልክቷል። ማሊን የተቆጣጠሩ ወታደሮች ምርጫ መቼ ማካሄድ እንደሚችሉና ከእስላማዊ ወታደሮች ጋር የሚደረገውን ውጊያ እንዴት ማካሄድ እንዳለባቸው ከዓለም አቀፉ ማህበረሰብ ጋር መስማማት አልቻሉም። ማሊን በቅኝ ትገዛ የነበረችው ፈረንሳይ በማሊ የነበራትን ወታደሮች በየጊዜው እየቀነሰች ሲሆን፣ የአውሮፓ መንግስታት የራሽያ ባለሙያዎች በማሊ መገኘታቸው ያሳስበናል በማለት ወታደሮቻቸውን ከተባበሩት መንግስታት የሰላም አስከባሪ ቡድን ለማውጣት እያሰቡ ነው። እንደ አውሮፓውያን አቆጣጠር ከ2013 ዓ ም ጀምሮ በማሊ የሚካሄደውን ወታደራዊ እንቅስቃሴ ስትመራ የቆየችው ፈረንሳይ የማሊን ባለስልጣናት ኃላፊዎች ሳታሳውቅ ወታደራዊ አይሮፕላን ጋኦ ከተሰኘው ሰሜን ሰሜናዊ የማሊ ክፍል ወደ ጎረቤት ሀገር አይቬሪ ኮስት አብራለች በማለትም ክስ አቅርቧል። በሌላ ጎን ማሊ ከራሻ አሰልጣኞች ጋር በተወሰነ መልኩ እየሰራች መሆኑን ብታምንም ዋግነር ከተሰኘው ና ከራሽያ መንግስት ጋር ግንኙነት እንዳለው ከሚታመነው ወታደራዊ ተቋም ጋር በትብብር እየሰራች ነው በማለት የሚቀርብባትን ክስ ግን ተቃውማለች። የባማኮ ጸጥታ ጉዳዮች አጥሚዎች እንደሚሉት የዋግነር ቡድን በማሊ አሳሳቢ የሰብአዊ መብቶች ጥሰት እያደረሱ ነው የሚለው ክስ አሳሳቢ ቢሆንም ማላዊያን ፈረንሳይን ጨምሮ ከሌሎች ወታደራዊ ኃይሎችም ጥቃት እንደሚደርስባቸው ተናግረዋል። በዩናይትድ ስቴትስ የሰማኒያ ሶስት ዓመቱ የጠቅላይ ፍርድ ቤት ዳኛ ስቴፈን ብራየር በፍርድ ቤቱ የ27 ዓመት አገልግሎታቸው የተራማጁ ወገን ድምፅ ሆነው ከቆዩ በኋላ በጡረታ ለመገለል የወሰኑ መሆናቸውን ማስታወቃቸው ተገለጸ። የዩናይትድ ስቴትስ ሚዲያዎች እንደዘገቡት ፕሬዚዳንት ባይደን የቀድሞ ፕሬዚዳንት ዶናልድ ትራምፕ ሶስት ወግ አጥባቂ ዳኞችን በመሾም ስድስት ለሶስት በሆነ ድምፅ የፍርድ ቤቱ አቋም ወደ ወግ አጥባቂዎቹ እንዲያዘነብል ማድረጋቸው ከተነገረ በኋላ ራሳቸው የመረጡትን ሰው ለመተካት እድሉን ያገኙ መሆኑ ተመልክቷል። ባይደን ትራምፕ እንዳደረጉት የሚመርጧቸውን እጩ ዳኞች ዝርዝር ይፋ ባያደርጉም ልክ የመጀመሪያዊቱን የጃማይካና የእስያ ዝርያ ያላቸውን ካማላ ሀሪስን የዩናይትድ ስቴትስ ምክትል ፕሬዚዳንት አድርገው እንደመረጡት በፍርድ ቤቱም በታሪክ የመጀመሪያዊቷን ጥቁር ሴት የሚሾሙ መሆኑን አስታውቀዋል። የተባሉት ሴት ማን እንደሆኑ ግን አልተገለጸም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ትላንት ለሩሲያ በላከችው ደብዳቤ የዩክሬንን የኔቶ አባልነት አስመልክቶ ሩሲያ ያነሳቻቸውን ጥያቄዎች የሚቀበል ምላሽ አለመስጠቷን አስታወቁ። ሩሲያ ኔቶ ዩክሬንንና ሌሎች የቀድሞ የሶቪየት አባል አገሮችን በአባልነት እንዳይቀበል ዋስትና እንዲሰጣት መጠየቋ ተመልክቷል። ምዕራባውያን አገሮች ሩሲያ ዩክሬንን ለመውረር እየተዘጋጀች ነው የሚል ስጋት ያላቸው ሲሆን ሩሲያ ደግሞ ኔቶ ወደ ቀድሞቹ የሶቪየት ሕብረት ሀገሮች ሊስፋፋ ይችላል የሚል ስጋት ያላት መሆኑን እየገለጸች እንደሆነ ይታወቃል። ይህ በእንዲህ እንዳለ የዩክሬን ብሔራዊ ዘብ አባል የሆነ አንድ የ20 ዓመት ወታደር ትላንት አንድ ሲቪልና አራት ባልደረቦቹን ወታደሮች ተኩሶ መግደሉንና ሌሎች አምስት የሚሆኑትን ደግሞ አቁስሎ ማምለጡን የዩክሬን አገር ውስጥ ጉዳይ ባወጣው መግለጫ አስታውቋል። ድርጊቱ የተፈጸመው ከኪየቭ ደቡብ ምስራቅ አምስት መቶ ኪሎ ሜትር ርቀት ላይ በሚገኝ ስፍራም መሆኑም ተጠቅሷል። የግድያው ምክንያት ባይገለጽም ዩክሬን ከሩሲያ ጋር ወታደራዊ ፍጥጫ ላይ ባለችበት ወቅት ወቅት መሆኑ ተገልጿል። አድማጮች፣ ለሰዓቱ ያስኩላቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። አመሰግናለሁ። ሀብታሙ በሱዳን የወታደራዊ ስመኝሽን ለዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ በፌስቡክ በበይነበረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ መገኛ መንገዶች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ስራ አጥነት በርካታ ኢትዮጵያውያን ወጣቶችን እየፈተነ ያለ ችግር ነው። ዛሬ ምሽት በሲዳማ ክልል የሚኖሩ ወጣቶችን ቅሬታ እንሰማለን። ወጣቶቹ ከተለያዩ ዩኒቨርሲቲዎች ተመርቀው ለስራ ዝግጁ ቢሆኑም ስራ ለማግኘት መቸገራቸውን ይናገራሉ። ዮናታን ዘብዴዎች አነጋግሯቸዋል። በሲዳማ ክልል በቂ የስራ እድል እንዳልተፈጠረላቸው ቪኦኤ ያነጋግራቸው ወጣቶች ተናግረዋል። በክልሉም የመንግስት ሰራተኞች ቅጥር ታግደው መቆየትንም ወጣቶቹ ገልጧል። እግዱ እንደተነሳ ከተገለጠ በኋላም ቢሆን ቅጥሩ እንዳልተከናወነም ጠቁመዋል። ከአርባ ምንጭ ዩኒቨርሲቲ በሂሳብ መዝገብ አያያዝ በ2011 ዓ.ም የተመረቀው ወጣት መብራቱ ሰለሞን በሲዳማ ክልል የሚታየው የስራ አጥነት ችግር ከሌሎች አካባቢዎች የተለየ ነው ይላል። የስራ አጥነት ጉዳይ ያው ሁሉም ጋር ያለ መሆኑን እናውቃለን። ነገር ግን የእኛ ክልል ልዩ የሚያደርገው ነገር ያው አራት አመት ሙሉ ነው፣ ሶስት ሁለት አመት የተቀመጡ ልጆች በጣም ብዙ ናቸው። መንግስት የራሱ ምክንያት ኖሮት እገዳ ሊጥል ይችላል፣ ግን ጎን ለጎን የስራ እድል በማደራጀት የሚፈጠረዋል እሱን ራሱ ተደራጅተን እንትን እንዳንን፣ ቢሮክራሲው በጣም ውስጥ ያለው አሰራር በጣም የሚያስጠላ ነው። የተዋወቁ ሰዎች በኮድ ነው የሚጨርሱት። ስራ በማጣታቸው ምክንያት በኑሯቸው ላይ የተፈጠረውን ጫና ገልጸው የስራ እድል እንዲመቻችላቸው በሚጠየቁበት ጊዜም ጥያቄያቸው ሌላ ትርጉም የተሰጠው የመብት ጥሰት እንደሚፈጽምባቸውም ገልጿል። ስራ ፍጠሩልን ወይ እያልን እንትን ስንል ማይሆን ታርጋል ለምሳሌ አሁን ህገ መንግስቱ በአንቀጽ አርባ አንድ እነሱ አንቀጽ ስድስት ና ሰባት በግልጽ አስቀምጧል። እሱን ዲሞክራሲያዊ መብታችን ነው እኛ እየጠየቅን ያለው። እነሱ ደግሞ ሌላ ታርጋ እየለጠፉብን እያሸማቀቁና ያለ ነው። ከባህር ዳር ዩኒቨርሲቲ በሎጂስቲክስና የአቅርቦት ሰንሰለት ትምህርት በ2012 ዓ ም በመጀመሪያ ዲግሪ የተመረቀ ወጣት ሰለሞን ሳሙኤል በክልሉ ስራ አጥተዋል ከሚሏቸው በመቶ ሺዎች ከሚቆጠሩ ወጣቶች አንዱ ሲሆን ስራ ማጣት ብቻ ሳይሆን የፍትሃዊነት ችግር መኖሩን ይናገራል። አንደኛው ከኛ በኋላ የተመረቁ ልጆች የገቡ አሉ፣ የባለስልጣን ዘመዶች፣ የባለስልጣን ልጆች ከዛም ባለፈ ደግሞ ለእኛ ደግሞ ለእኛ ባንቀጠር እንኳን ስራ እድል ሊፈጠርልን ይገባል መንግስት ደግሞ የስራ እድል የመፍጠር ግዴታ አለበት። ያንን መስረት አድርገን ሄደን ስንጠይቃቸው ሌላ ምላሽ ነው የሚሰጡን። ጸረ ሰላም አርገው ነው የሚያስቡን። እኛ ያው በሰላማዊ መንገድ ነው ነገሮችን እየጠየቅን ያለ ነው። ተምረው ከተመረቁ በኋላም ስራ አጥ መሆናቸው ለታናናሾቻቸው መጥፎ ምሳሌ መሆኑንም ገልጧል። በትውውቅና ለግል ጥቅም በተዘረጋ አሰራር ምክንያት ተጎጂ መሆናቸውም ተናግሯል። ምላሽ እንድሰጣቸው በተደጋጋሚ ላቀረቡት ጥያቄ ከዛቻና ማስፈራሪያ በዘለለ የተሰጣቸው የመፍትሄ ሀሳብ እንደለለም ገልጸው ልናል። ለአብነት ቢያነሳለ አሁን እኛ ቤት ሁለት ስራ ሶስት ስራጥን ያለ ነው። እኔና ሁለት ቤቶች ያሉ እና ሌላ ቤት ደግሞ አራቱ ላይ ያሉበት አጋጣሚ አለ እና ይሄ ደግሞ አሁን ቤተሰቦቻችንም የመሰላቸት ልጆቹን ከታች ያሉትን ያለማስተማር እና አሁን ልጆቹ ምንድን ነው የሚሉት ለምን አትሄዱም ክላስ ምናም ነገር ስናቸው እናንተ ተምራችሁ ምን አመጣችሁ ነው ሚሉት እና ይህ ምንድን ነው የሚያሳየው? ልጆች እኛን እያዩ ነው እንግዲህ የሚሄዱት። እኔ ለአብነት እኔ አሁን የቤት ታላቅ ነኝ። እኔን እያዩ ነው የሚሄዱት ከታች ያሉት። እኔ ደግሞ ተምር ለሶስት አመት ቁጭ ስል እነርሱም ተስፋ እየቆረጡ ነው የሚሄዱት። የሲዳማ ክልል የስራ ክህሎትና ኢንተርፕራይዞች ልማት ቢሮ ኃላፊ ወይዘሮ ሀገረት ዮና በብም በክልሉ ያለውን የስራ አጥነት ችግር ለማቃለል ስራ አጥ ወጣቶችን የመለየት ስራ ተሰርቷል ብሏል። እስከ መቶ ሺህ የሚሆኑ ወጣቶችን ለይተናል። ስራ የሚፈልጉትን ማለት ነው። ወይም ስራ የላቸውም የሚባሉትን ለብዙ ወጣቶችም የስራ እድል ለመፍጠር ዝግጅት መደረጉንም ለቪኦኤ ተናግሯል። ዘጠና ሁለት ሺህ ለዚህ አመት ነው ያቀድ ነው። ይሄን ስንል በጊዜያዊነት በየመንደሩ የሚገባውን አይደለም እየቆጠር ነው ያለን፣ በቋሚነት ስራ ሊፈጠርላቸው የሚችል ወጣቶችን ቁጥር ነው። ለዚህም የክልሉ መንግስት ገንዘብ ማዘጋጀቱን አስታውቀዋል። በጥቅሉ እንደ ክልል አሁን ላይ ከሁለት መቶ ሚሊዮን በላይ የሚሆን ገንዘብ ዝግጁ ይሆናለን። ደግሞ ወጣቶች እየቀረቡ እየተደራጁ በመጡ ቁጥር ከዛም በላይ የመጨመር ዝግጅት አለ ከፍታውነት ጋር በተያያዘ የቀረበውን ክስ ወይዘሮ ሀገረ ጽዮን አሉባልታ ነው ብሏል። ለምንድን ነው ማትቀጥሩኝ የሚል በጣም ከፍተኛ ጥያቄና ጫና ነው ያለው። ግን ደግሞ ቀጥሮ ስራ አጥነትን መቅረፍ አይቻል። የመንግስት መስሪያ ቤት ላይ መቀጠር ሲጀመር የስራ እድል ፈጠራ አይደለም። መንግስት መስሪያ ቤት ላይ አንድ ዜጋ የሚቀጠረው ለስራ ስለተፈለገ ነው፣ ወይም ለህዝብ ለሚሰጥ አገልግሎት በሚፈለግ ሙያ የተዘጋጀ ሰው ስላስፈለገ ነው የሚቀጠረው ይህ ሊሆን የሚችለው ደግሞ መደብ ሲኖር በጀት ሲኖር ነው እናም ደግሞ ለስራ ሰው ሲፈለግ ስለዚህ አሁን ያለው አመለካከት በጣም ከፍ ብሎም የሚመጣው መቀጠር አለብን እንጂ ተደራጅተን አንሰራም የሚለው ነው። ሰራተኛ ሁሉም አካባቢ ላይ ተቀጥሮ መደቦችም ሁሉ ኦኩፓይ ናቸው ያሉን መደቦችም ያው ሙሉ በሙሉ በሚባል ደረጃ የተያዙ ናቸው። ደሞዝም መክፈል ከምንችለው አቅም ከዚህ በላይ መሄድም አንችልም። ለስራም ከሚያስፈልገን ቁጥር አንጻር ከበቂ በላይ ነው አሁን ያለን። በማህበር ተደራጅቶ ለሚሰሩ ወጣቶችም ከዚህ በፊት አነስተኛ የነበረውን የብድር ጣሪያ አስጠንተው የክልሉ መንግስት ከፍ ማድረጉን ማስታውቀዋል። በሌላ በኩል ከወልቂጤ ዩኒቨርሲቲ በ2 11 ዓመተ ምህረት የተመረቀው አበበ ሹሬ በበኩሉ ያሰለቻቸውን ቤተሰቦችን እጅ ላለማየት የጉልበት ስራ በመስራት ላይ እንደሚገኝ ተናግሯል። ሰፈር ሲሄድ በቃ ሰፈር ልጓደኞች ሁሉ ተመርቆ እሱ ምን አገኘ ምናምን እያሉ አሁን እያስቸገር ማሸማቀቅ እነሱን እያፈርኩ ሰፈር እየቀየርኩ ቀን ስራውላ እያሰራው ነው ከመደወላቡ ዩኒቨርሲቲ በ2011 ዓ ም በሲቪል ኢንጂነሪንግ የተመረቀ ወጣት ቶሎሳ ዋቆያ እርሱ በሚኖርበት አምቦ ከተማ የስራ አጥነቱ ተመሳሳይ መሆኑን ይናገራል። እስካሁን ምንም የስራ እድል የተፈጠረልን ነገር የለም። አይሚክስ ተደራጁ ተብለን ተደራጅተናል። ግን የተለያየ ሪዝኖች ያቀርባሉ። አካል ጉዳተኛም ምጡው ይላሉ እነሱ ደግሞ ብዙ የተማሩ ሰዎች የሉ እና እነሱን በማጣታችንም እስካሁን ስራ ያገኘውን ስራ የለም። ሁለተኛ ሪዝን ደግሞ ባጀትም የሉም ይሉናል እና ብዙ ነገሮች አሉ ችግሮች ስራ እንዳናገኝ ማለት ነው። ከወልቂጤ ዩኒቨርሲቲ በውሃ ምህንድስና በተመሳሳይ አመት የተመረቀቸው ህይወት ተስፋዬ እስካሁን ስራ እንዳላገኘች ትገልጻለች። ወሰኑ ጊዜ ሞክረን ነበር፣ አልተሳካም። ተደራጅተን ሆን ለመስራት ሞክረን ነበረ እና በዛ ምክንያት ምንም አይነት ስራ ማግኘት አልቻልንም። ሆን ተቀምጠን ያለን። ስራ የምታገኝበት አፖርቹኒቲ የለም ሲጀመር እኛ አካባቢ ላይ፣ ሲቀጥል ደግሞ የቁጥራችን መብጣት ይመስለኛል። በማህበር ተደራጅቶ ድንጋይ በማንጠፍና አረንጓዴ ስፍራዎችን በማልማትና የከተማ ግብርና ስራዎችን ጭምር ለመስራት ጥረት ቢያደርጉም ከቀበሌ እስከ ክልል በዘመድ አዝማድ በጉቦና በትውቅ የሚሰራባቸው ዘርፎች በመሆናቸው እድል አላገኘንም ብሏል። ከባህር ዳር ዩኒቨርሲቲ በ2010 ዓ ም በግንባታ ምህንድስና ተመረቀው የባህር ዳር ከተማ ወጣት ውብ ግዘር ገረመው በተማረበት ትምህርት ሰርቶ የመኖር ተስፋው መሟጠጡን ይናገራል። ስራ ከፈላልጌ፣ በጣም ስለሆነ ብዙና አይደርሰኝም። ብዙ ሰው ነው፣ ከአንድ መስሪያ ቤት ሁለት ሰው ስራ ሲወጣ አንድ ሺ ሁለት ሺ ሰው ስለሚወጣ በጣም ስለሆነ አይደርሰኝም። ኢትዮጵያ ከአጠቃላይ የህዝብ ብዛቷ ከግማሽ በላዩን ከሚሸፍኑት ወጣቶች አብዛኞቹን ለስራ ለማብቃት በማለም ከጥቂት ዓመታት በፊት አሁን ስሙ የተቀየረው የስራ እድል ፈጠራ ኮሚሽን ማቋቋሟ ይታወሳል። ተቋሙን በወቅቱ የሚመሩ የነበሩት አቶ ንጉሱ ጥላሁን የዛሬ ዓመት አካባቢ ኮሚሽኑ ስለሚያከናውነው ተግባራት ከአሜሪካ ድምፅ ተጠይቀው ኮሚሽኑ ባለፉት ጥቂት ዓመታት ወጣቶችን ስራ ለማስያዝ ሲጥር መቆየቱን ጠቁሞ መልካም ተግባራትንም ማከናወኑን ተናግረው ነበር። ይሁንና ዛሬም ድረስ ወጣቶችና ሥራም የሚመለከቱ ተግዳሮቶችን ጠቅሰን የሚመለከታቸው አካላት ምላሽ እንዲሰጡን ያደረግነው ሙከራ አልተሳካም። ጥረታችንን ቀጥለን በጉዳዩ ላይ ባለሙያዎች የሚሰጡትን አስተያየት አካተን በሌላ ዝግጅት እንመለስበታለን። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም ዮናታን፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። ወደ ቀጣዩ ጉዳይ እንሻገር። በቅርብ ዓመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ሕመም የምትሰቃይ ታዳጊ የወጣትን ሕይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ያስቃኛል ፊልሙ። የፊልሙ ደራሲና አዘጋጅ አንተን ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ሕመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊም ነው። ቆይታችን በርዕሰ ጉዳይ ላይ ለመንቀሳቀስ ልዩ ፍላጎት ለምን እንዳደረበት ከሚያስረዳበት ይጀምራል። በቅድሚያ ያው ከላምባ በፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበር እና ኢትዮጵያ ውስጥም እንግዲህ ፐብሊክ ዳያሊሲስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናደርግ ነበረ ከታማሚዎቹ ጋር። ሁለት ዓመት ያህል ከለፋ በኋላ ነገሩ እንደማይሆን ሲገባኝ፣ እስቲ ይህን ታሪክ ለምንድን ነው ወደ ህዝብ ማላደርሰው ብዬ፣ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይህንን እውነተኛውን ታሪክ አገኘሁት። ከዶክመንተሪው ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ፣ መነሻ ታሪኩ እሱ ነው። እኛ ሁለት ዓመት እዛ ውስጥ ሳሳልፍ፣ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤው አልነበረኝም፣ እና ታሪኩ ስላስደነገጠኝ፣ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት ምክንያቱም እኛ እየለፋ ለብቻችን ምንም ሊሆን አልቻለም። ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው። ጠዋት እኮ አብረን እየተቃለድን የወጣ ነው። ከቤት ወጣን፣ ትምህርት ቤት አልደረስኩም። ይቅርታ ምናልባት ውጤት ውጤቱን እርግጠኛል። ፊልሙ እንግዲህ የኩላሊት ህመምተኛ የሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል። ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህርያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው የማይጠፋ ነው ይለኛል። እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ? ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎትህ? ይሄ ፊልም ቢያሳካልን ያልከው ግብስ አሳክቷል ወይ? እውነት ለመናገር እንደው እኔም ካየሁት ውስጥ ካየሁት ስቃይ ትንሹን ነው ለህዝቡ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ለአይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀና ንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፋብሪክ ዲያሊስ ሴንተር ዋጋ አስከፈለን። የራስ የኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ። ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው። ታሞ እስኪመጣም እንዲጠብቅ ሳይሆን ይሄም አለ እንዲል ብዙዎቻችን ዝም ባለ ዓለም ውስጥ ስንኖር የሆኑ ሰዎች ከአጠገባችን እየሄዱ ምን እንደሆነ አናቅም ነበር። እና ወደ ህዝቡ ለማድረስ ትልቁ ዓላማ የነበረው ቢያንስ እንደ ፊልም አይቶ ተዝናቶበት እንዲወጣ አልነበረም፣ የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ አስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው። ይወጣል ምናምን ያቆማል ግማሽ ይወጣል። ግን የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውቶ ኤስኤምኤስ ሲያደረግ ሳይ በጣም ያለቀስኩትን የራሴ በጣም ደነገጥኩ። ይህን ያህል በቃ መልእክታችን አስተላልፈናል በሚል እና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋንድ እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር መልሰው፣ ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን ሊደርስ አድርገናል። ህዝቡን በትክክለኛው ተረድቶናል ብዬ አስባለሁ። እኔ በችግር ጊዜ ደርሻ ረል አሁን እኮ ስለሚያስፈልገኝ ነው። አሁን ያስፈልገኛል ቆ መልሼ ይደውላል ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበር፣ ከአሁንም ነህ። እንደ ደራሲና አዘጋጅ የቻልኩትን አበርክቻለሁ፣ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበረሰብ በምን ደረጃ ላይ ይገኛል? ያው እኔ እንግዲህ ያው ከመስራቾቹ ማለት ይቻላል ከታማሚዎቹ ውጭ ካሉት መስራቾች አንዱ ነኝ ማለት ይቻላል። ምክንያቱም ታማሚዎቹ ኦልሞስት አርባ ሁለት ሁሉም በዚህ ሰዓት ህይወታቸው አልፏል። መጀመሪያ ከነበሩት ውስጥ የቀረሁት እኔ ነኝ። እንግዲህ በዚህ ጉዳይ ይህንን ሀሳብ ይዘው ከሚንቀሳቀሱት ውስጥ ማለት ነው። ይህንን ሀሳብ እኛ ያለምነውን ወይም ደግሞ እኔም መጀመሪያ የነበረኝን ህልም እፎይታ ሳልሰጥ ወይም ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ ዘጠኝ ዓመት ሆኖኛል። እንግዲህ እዚህ ጉዳይ ላይ ስሰራና በቦርድ አባልነትም በፈንድሬዚንግም ነው የማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ትልቁ ዓላማው ምንድን ነው? ታማሚዎች በስራችን አሉ። እነሱን ህክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን ምክንያቱም ዘድፊ ውስጥ የሰራነውን ሆስፒታል ከመንግስት ጋር ተባብረን አስረክበናል። ሌላም ቦታ ላይ በየቦታው የተንቀሳቀሰን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይደርስ እኔ እንግዲህ ከዛ ቦታ የመውጣቱን ማሳብ የለኝም። ከፊልም ባለሙያውና በጎ አድራጊው አንተነህ ኃይሌ ጋር ያደረግኩት ዘለግ ያለ ቃለ ምልልስ በነገ ምሽት የጋቢና መዝናኛ ይቀርባል። እንድታዳምጡትን ጋብዛለን። ለአሁኑ አንተነህን በእናንተ ስም በእጅጉ አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ቀጣዩ ዘገባ ደግሞ የስመኝሽ የቆየ ነው። የጎዳና ላይ አትሌቲክስ የሆነው ታላቁ ሩጫ ከ21 ዓመት በኋላ አረንጓዴ ዘመቻዎችን በመቀላቀል በአካባቢ ጥበቃ ዙሪያ ግንዛቤ ለማስፋት እንቅስቃሴ ጀምረዋል። ይህ እንቅስቃሴ ምን እንደሚመስልና በሕብረተሰቡ ዘንድ ስለሚኖረው ተጽዕኖ እንዲነግረን ትናንት በታላቁ ሩጫ የኦፕሬሽን ዳይሬክተር የሆነውን ዳግም ተሾመን ጋብዘነው ነበረ። የዚያ ቃለ ምልልስ ተከታይ ክፍል በመቀጠል ይሰማል። የኤሌክትሪክ መኪናዎችን መጠቀም በዘመቻች ውስጥ አካተቱ መገኘቱ ምን ያክል ነው? በኢትዮጵያ ውስጥ እንግዲህ አሁን ላይ በጣም ብዙ ላይ ሆኑ ይችላሉ የኛም ውድድር መስራች ሀይሌ ገብረ ስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ ያለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬላብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው። አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ፣ አሁን ሳይኖር መማር ከጀመሩ አክሴሲብሊቲው ሲኖር ምርጫ ወደዛ እንዲያደርጉም ይረዳል። አሁን በጣም በቅርበት መኖርም የለበትም ግን ደግሞ አማራጮች አሉ። ይሄ የተኳስ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ህግ ወጥቷል እነዚህ ከሁለት ሺ አመተ ምህረት በፊት የተመረቱ መኪኖች በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከሁለት ከሶስት አመት በኋላ ደግሞ በደንብ አቬይላብል ይሆናል ብለን እናስባለን። ይሄ የመጀመሪያ ጊዜያችሁ ነው? ይሄንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ? በአመት ውስጥ ከስድስት እስከ አስር ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው ሶስት ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ አስር ኪሎ ሜትሩ፣ የድርጅቱ የስያሜው ውድድር እሱ ነው፣ በየአመቱ ወዳ ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለአስራ ሶስተኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የአምስት ኪሎ ሜትር ውጭ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ ሶስት ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይህንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ሚገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊ የሚቀለዋል፣ እንዳዘጋጅ እኛም ይቀለናል እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው ግን ደግሞ በትልቁ የዚህ አዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን። የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል? እንደ ታላቁ ሩጫ ካስቀመጥናቸው መርሆዎች አንዱ ለህብረተሰቡ ጠቃሚ የሆኑ መልዕክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልዕክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም ሀያ ሺህ ሰው ሲወጣ ውድድሩን ለመሳተፍ፣ በአንድ ጊዜ ለሀያ ሺህ ሰው መልዕክት ስንነግር ሀያ ሺ ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው። የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልክቶች አይተናቸዋል እና ይህን መጀመራችን ይህን ነገር መጀመራችን የውነትም ከሁለት ከሶስት አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም፣ እንደኛም እንደ ውድድር አዘጋጅም በጣም ይጠቅናል። እያ እንግዲህ ዳግም ታላቁ ሩጫ የአካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው። እኔም አመሰግናለሁ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር እንደ አውሮፓውያን አቆጣጠር በ2015 ዓመተ ምሕረት እጅግ አስከፊ ደረጃ ላይ የደረሰ ካንሰር እንዳለባቸው ከተነገራቸው በኋላ በሰጡት ጋዜጣዊ መግለጫ ላይ ህይወታቸው ከማለፉ በፊት አንድ ሊያሳኩት የሚሹት ግብ እንዳላቸው እንዲህ ሲሉ ነበር የተናገሩት። የመጨረሻው የጊኒ ትል እኔ ከማለፌ በፊት እንዲሞት ነው የምፈልገው። ከስድስት አመታት በኋላም ካንሰርን ጨምሮ ከሌሎች የጤና ችግሮች ጋር የሚዋጉት የዘጠና ሰባት አመቱ ካርተር ያቋቋሙት ማዕከል ጊኒ ትልን ለማስወገድ ታሪካዊና ወሳኝ የሆነ ስኬት ደረጃ ላይ ደርሷል። አዳም ዌስ በካርተር ማዕከል ውስጥ የጊኒ ትል ማስወገድ እንቅስቃሴ ዳይሬክተር ናቸው። We are pleased to mention that there are only 14 human cases. እንደ አውሮፓውያን አቆጣጠር በ2001 ዓመት ማብቂያ ድረስ በበሽታው የተጠቁ 14 ሰዎች ብቻ እንደነበሩ ስናውቅ ደስታ ይሰማናል። ይህ አመት ከተጀመረም እስካሁን የተመዘገበ በሽተኛ የለም። አዳም ዌይስ ይህ በሰው ልጅ ታሪክ ውስጥ በበሽታው ዙሪያ የተመዘገበ እጅግ ዝቅተኛው አሃዝ ነው ይላሉ። ይሄ ወሳኝ የሆነ ስኬት ታዲያ በዓለም ላይ የጠፋው ሁለተኛ በሽታ የሚለው ደረጃ ላይ ደርሷል። አዳም ዌይስ በድጋሚ በየአመቱ ወደ ሶስት ሚሊዮን የሚጠጉ ሰዎች በዚህ በሽታ ይሰቃዩ ነበር። ዛሬ ግን በምድር ላይ ከሚገኙ ስምንት ቢሊዮን ከሚደርሱ ህዝቦች መካከል አስራ አራት ሰዎች ብቻ ናቸው በበሽታው የተጠቁት ብለን መናገር ችለናል። ይህንን ሁኔታ ልዩ የሚያደርገው ደግሞ በሽታው አርባ ስምንት ከመቶ የሆነውን ቅናሽ አስመዘገበው ዓለም በኮቪድ-19 ወረርሽኝ በምትናጥበት ባለፈው አመት መሆኑን ይላሉ። The national programs have remained almost entirely operational. <laughs> ወይስ የጊኒ ትልን ለማስወገድ የሚደረጉት እንቅስቃሴዎች በውጭ ሀገር ዜጎች ሳይሆን በሀገሬው ማህበረሰብ እና የአካባቢው ሰዎች የውሃ አቅርቦትን እንዲጠብቁ በማድረግ ላይ የተመረኮዙ ናቸው ይላሉ። እሳቸውን ሀሳብ የደቡብ ሱዳን የጤና ሚኒስቴር የጊኒ ትልን ማስወገድ እንቅስቃሴ ዳይሬክተር የሆኑት ማኮይ ለጎራም ይስማሙበታል። በማህበረሰብ ደረጃ ጠንካራ የሆነ ግብረ ኃይል ገንብተናል። በማህበረሰቡ ውስጥ መንቀሳቀስ የሚችል መርሃ ግብር መሆኑንም አረጋግጠናል። እለት ተዕለትም ይሄ መርሃ ግብር ማህበረሰቡ የራሱ መሆኑን ተረድቶ ባለቤት እንዲሆን እንሰራለን። በአንድ ወቅት 80 ከመቶ የሚሆነው የዓለም የጊኒ ትል በሽታ ተጠቂዎች በደቡብ ሱዳን ነበር የሚገኙት። በእርስ በርስ ጦርነት ወቅት በደቡብ ሱዳን የቀጠለው እንቅስቃሴም ታዲያ እንደ አውሮፓውያን አቆጣጠር በ2021 ዓ.ም ማብቂያ ላይ በሀገሪቱ አራት ተጠቂዎች ብቻ እንዲቀሩ አድርጓል። ማኮሎጎራ ጎራ በድጋሚ በደቡብ ሱዳን ይህን ማድረግ ከቻለ እኛም ቢሆን ማድረግ እንችላለን ብዬ ማመንሻለሁ። ማሊ ኢትዮጵያና ቻድ አንዳንድ የካሜሮን አካባቢዎችን ጨምሮ የጊኒ ትል የሚገኝባቸው ቦታዎች ናቸው። እንቅስቃሴው ስኬት ቢያስመዘግብም ተግዳሮቶች እንደነበሩበትም የካርተር ማዕከል የጊኒ ትል ማስወገጃ እንቅስቃሴ ዳይሬክተር አዳም ዌይስ ያስረዳሉ። አድማጮቻችንና ና ተመልካቾቻችን ቀደም ብላችሁ አያችሁት፣ በዩናይትድ ስቴትስ አትላንታ ግዛት የሚገኘው የካርተር ማዕከል የጊኒ ትል በሽታን ለማስወገድ ስላደረገው እንቅስቃሴ የሚናገረውን የኬን ፋራሃን ዘገባ ነው። ኤደን ገረሙ ነበረ ያቀረበችላችሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገሰው በለና ሀብታሙ ስዩም አብሬያችሁ ነበርኩ። መልካም ምሽት።